አውሮፓና ጀርመን የሶሻሊስቱን ጎራ መናድና የቀዝቃዛውን ጦርነትን ማብቃት ተከትሎ የተመሠረተችው የሩሲያ ፌዴሬሽን በመንግሥታቱ ድርጅትና በዓለም አቀፉ ዲፕሎማሲ የሶቪየት ኅብረት ወራሽ ሆና ብትቀጥልም ሚናዋ ግን ለበርካታ ዓመታት ከዚህ ግባ የሚባል ሳይሆን ቆይቷል። ፕሬዚዳንት ቭላድሚር ፑቲን እንደ አውሮፓ አቆጣጠር 1999 ዓ ም ያኔውም ፕሬዚዳንት ቦሪስ የልሲንን ተክተው የአገሪቱ ስልጣን እስከተቆጣጠሩበት ጊዜ ድረስ ትልቅ የነበረችው ሩሲያ በመስቀለኛ መንገድ ላይ ሆና በመፈራረስ አደጋ ላይ እንደነበረች ነው የቅርብ ጊዜ ታሪኳ የሚያስረዳው። ቀድሞ የሶቪየት ህብረት የስለላ ድርጅት ኬጂቢ ባለሥልጣን የነበሩት ቭላድሚር ፑቲን ግን የተፈረከረከውን የመንግሥታቸውን መዋቅር በማጠናከር ሕግና ሥርዓት በማስፈንና የኢኮኖሚና ፖለቲካ ማሻሻያ ፕሮግራሞችን በመተግበር ኢኮኖሚውን እንዲነቃቃ በማድረግ አገራቸው በዓለም አቀፍ ደረጃ የነበራትን ቦታ እንድትይዝ ማድረጋቸውን ብዙዎች ይናገሩላቸዋል። ከምዕራባውያን በተለይም ከአውሮፓ ህብረት ጋር የመሠረቷቸው የሁለትዮሽና የዓለም አቀፍ ስምምነቶችም ሩሲያን የአውሮፓ ህብረት ዋና የኢኮኖሚና የፖለቲካ አጋር እንድትሆን አድርጓት ቆይቷል። ይሁን እንጂ ከቀዝቃዛው ጦርነት በኋላ የምዕራቡ ዓለም በዓለም አቀፍ ጉዳዮች ላይ በብቸኝነት መናኘቱ ብዙም ያላስደስታቸው ፑቲን በተለይ የአውሮፓ ህብረትና የሰሜን ጦር ቃል ኪዳን ድርጅት ኔቶ እንደ ጆርጂያና ዩክሬን በመሳሰሉ ቀድሞ የሶቪየት ህብረት አባል አገሮች ለመስፋፋት መሞከራቸውን በቀጥታም ሆነ በተዘዋዋሪ መቃወማቸው አልቀርም። በአሁኑ ወቅት ዩክሬን የምትገኝበት የፖለቲካ ቀውስና ከሩሲያ ጋር የተገባበት የፖለቲካ ውዝግብም የዚሁ የአውሮፓ ህብረትና ኔቶ ወደ ምስራቅ የመስፋፋት ሂደት የመከላከል ትግል አካል እንደሆነ የሚያምኗሉ። አዲሱን የዩክሬንና የአውሮፓ ህብረትን የንግድና የኢኮኖሚ ስምምነት ያልተቀበሉት ፕሬዚዳንት ያንኮቪችን ከስልጣን መወገድ ተከትሎ ባለፈው መጋቢት ወር ሩሲያ ክሪሚያን የያዘችበትና በምስራቅ ዩክሬንም መፍቀሪ ሩሲያኖች ጠመንጃ አንስተው ትግል የጀመሩበት ሂደትም የዚሁ የሩሲያና የአውሮፓ ህብረት በዩክሬን ላይ የሚያደርጉት ሽኩቻ መገለጫ እንደሆነ ነው የሚታመነው። ከአስር ቀናት በፊት በምስራቅ ዩክሬን በማሌዥያ አየር መንገድ አውሮፕላን ላይ የተከሰተውን ትራጀዲ ተከትሎ ሁሉም የህብረቱ ሀገሮች በአንድ ላይ ሩሲያን በማውገዝ የሚጥሉትን ማዕቀብ አጠናክረው እንደሚቀጥሉ አስታውቀዋል። 15 ግለሰቦችና 18 ድርጅቶችን በማዕቀፉ ዝርዝር ውስጥ በመጨመርም ጠቅላላ ማዕቀብ የተደረገባቸው የፕሬዝዳንት ፑቲን የቅርብ ሰዎች ስም ዝርዝር ሰማንያ ሰባት ድርጅቶቹ ደግሞ 28 መድረሳቸው ተገልጿል። ማዕቀቡን በጦር መሳሪያ ላይም ለማድረግና ሩሲያ የአደጋውን ትክክለኛ መንስኤ ለማወቅ ምርመራ የሚያደርጉትን ባለሙያዎች የማትተባበር ወይንም ደግሞ ዩክሬን የሚገባውን የጦር መሳሪያ የማታስቆም ከሆነ ጠቅላላ የኢኮኖሚ ማዕቀብ የሚጥሉ መሆኑንም አስታውቀዋል። በህብረቱ የተወሰደው እርምጃ የላላና ያልተመጣጠነ ነው በማለት ከአሜሪካና አንዳንድ የህብረቱ አባል አገሮች ጭምር ቅሬታ የሚሰማ ቢሆንም የአውሮፕላኑ አደጋ ግን የህብረቱን አገሮች ከመቸውም ጊዜ ይበልጥ አሁን አንድ ላይ እንዲቆሙ እንዳደረጋቸው ነው ሲነገር የሚሰማው። በልቨን ዩኒቨርሲቲ የማህበራዊ ሳይንስ ፕሮፌሰር እና የምስራቅ አውሮፓ ተንታኝ የሆኑት ዶክተር ሪያ ላኔን በበኩላቸው ስ ትራጂዲ ዳይናሚክስ ኦፍ ኮንፍሊክት በአውሮፕላን ላይ የደረሰው አደጋ የግጭቱን አጠቃላይ ሁኔታ ለውጦታል። ከአሁን ወዲያ ዓለም አቀፉ ማህበረሰብ ይህንን ግጭት ችላ ሊለው አይችልም በማለት በአደጋው የተፈጠረውን ድንጋጤና አንድነት ገልጸዋል። ሆኖም ግን አባል አገሮቹ አደጋውን በማጓዝ ጨወታቸውን በጋራ ያሰሙ እንጂ በሩሲያ ላይ ሊወሰድ በታቀደው እርምጃ ላይ ግን ከሆላንድ በስተቀር ለውጥ ያሳየ አገር እንደሌለ ነው የሚታየው። 193 ዜጎቿ በዚሁ አደጋ ያለቁባት የኔዘርላንድስ ጠቅላይ ሚኒስትር ሚስተር ማርክ ሩተ ግን ከእንግዲህ ዋናው ነገር የንግድና ኢኮኖሚ ጉዳይ ሳይሆን የህሊና ጉዳይ ነው በማለት ቀደም ሲል ኢኮኖሚን የሚጎዳ እርምጃ እንዳይወሰድ ስትከላከል የነበረችው አገራቸው የአቋም ለውጥ ማድረጓን አስታውቀዋል። ያም ሆኖ ግን የጦር መሳሪያን ጨምሮ አጠቃላይ ማዕቀብ የሚደረግበት ሁኔታ ተጠንቶ በመጪው የመሪዎቹ ጉባኤ ለውይይት ይቀርባል ከመባሉ በስተቀር ፈረንሳይ ከሩሲያ ጋር የገባችውን የጦር መርከቦች ሽያጭም ሆነ የለንደንን የሩሲያ ባለሀብቶች መናያራነት በሚመለከት የተላለፈ ውሳኔ የለም። የተለያየ ወርድና ቁመና ያላቸውን አባል አገሮችን የሚወክሉት ሀያ ስምንቱ የህብረቱ መሪዎች በቀጣዩ ስብሰባቸው በዚህ በኩል ምን ያህል ርቀው እንደሚሄዱ የሚታይ ይሆናል። ዶክተር ሪያ ላኔን ግን መሪዎቹ በአንድ በኩል ማዕቀብ አስፈላጊ መሆኑን ያምኑበታል፣ በሌላ በኩል ግን ከሩሲያ ጋር ያለው ቅራኔ እንዴት መያዝ እንዳለበት የተለያየ አተሳሰብ ነው ያላቸው በማለት አጣብቂኝ ውስጥ መሆናቸውን ነው የሚናገሩት። ሩሲያን ለማንበርከክ የሚጣለው የኢኮኖሚ ማዕቀብም ሆነ የሩሲያ ጸፋዊ እርምጃ አባል ሀገሮችን ከፍተኛ ዋጋ እንዳያስከፍልና ሊያገግም ነው የተባለው የህብረቱ ኢኮኖሚ ተመልሶ ወደ ድቀት እንዳይገባ ከፍተኛ ስጋት መፍጠሩ እንዳለ ሆኖ የጦር መሳሪያ ማዕቀብን በሚመለከት ግን ለወደፊቱ የሚደረጉ ኮንትራቶች እንዲቆሙ መሪዎቹ በቀላሉ ከስምምነት ሊደርሱ እንደሚችሉ የሚጠቁሙ ፍንጮች አሉ። ይሁን እንጂ በጦር መሳሪያ ማዕቀብ ሩሲያ ችግር ላይ ተወድቃለች ብሎ ማሰብ እንደማይቻል ነው ተንታኞች የሚናገሩት። አንዱና ዋናው ምክንያት በብራስልስ የዎል ስትሪት ጋዜጠኛ ስቴፈን ፊድለር እንደሚለው ሩሲያ ትልቅ የጦር መሳሪያ ኢንዱስትሪ ያላትና አብዛኛው የዚህ ኢንዱስትሪ ጥሬ ቃም እዚያው የሚመረት በመሆኑ ነው። ሁለተኛው ምክንያት ደግሞ ሩሲያ ከአሜሪካ ቀጥሎ ትልቋ የጦር መሳሪያ ሻጭ እንጂ ገዥ አለመሆኗ ነው። አንዳንድ መረጃዎች እንደሚጠቁሙት ከሆነ የሩሲያ የጦር መሳሪያ ንግድ ዋና ዋና መደረሻዎች ቻይና፣ ህንድና አልጄሪያ የመሳሰሉት ሀገሮች ናቸው። በመሆኑ በተለይ የጦር መሳሪያ ማዕቀብ በሩሲያ ኢኮኖሚ ላይ የሚፈጥረው ተጽዕኖ ከዚህ ግባ የሚባል እንዳልሆነ ነው የሚነገረው። በአጠቃላይ ግን ማንኛቸውም አይነት ማዕቀብ ቢሆን የዩክሬንን ችግር ይፈታ ተብሎ እንደማይታሰብ ጉዳዩን በቅርብ የሚከታተሉት ባለሙያዎች ይናገራሉ። በአሁኑ ሁኔታ በሩሲያ ላይ ማዕቀብ ማድረግ አስፈላጊ ቢሆንም ይህ ግን የችግሩ መፍቻ ቁልፍ ነው ማለት አይደለም ነው የሚሉት የሉቨኗ ዩኒቨርሲቲ ፕሮፌሰር ዶክተር ሪያ እነዚህ ማዕቀቦች በሩሲያ ኢኮኖሚ ላይ ተጽዕኖ ይኖራቸዋል በእኔ አስተያየት ማዕቀቦቹ መጣል ያለባቸው ለሩሲያ መልዕክት ለማስተላለፍ እንጂ አሁን ያለውን ችግር ይፈታሉ በሚል እምነት አይደለም ይላሉ ታዲያ ይህ በተለይ ትልቆቹን አገሮች እያሳሰበ ያለው ግጭት እንዴት ሊፈታ ይችላል? አብዩ ጥያቄ ነው። ሁሉም ወገኖች መፍትሄ ውይይትና ድርድር ብቻ መሆኑን ሲናገሩ ይደመጣሉ። የዩክሬኑ ጠቅላይ ሚኒስትር ሚስተር አርሴኒ ያትሴኑክ አሁንም ድርድርና ውይይት እድል ያላቸው መሆኑን አምነው ውይይቱ ግን በጄኔቫ ውል መሰረት ዩክሬንን፣ አሜሪካንን፣ የአውሮፓ ሕብረትና ሩሲያን ብቻ የሚያሳትፍ መሆን እንዳለበት ሲናገሩ ተደምጠዋል። ዶክተር ሪያል ናኔን ግን የጄኔቫው ማዕቀፍ የሚባለው አይሰራም ማለት የጄኔቫ ማዕቀፍ የሚባለው ከእንግዲህ የሚሰራ አይመስለኝም ምክንያቱም አሁን ያለንበት ሁኔታ አማጽያኑ የራሳቸውን መሰረት መሬት ላይ የተከሉበትና የተቆጣጠሩበት ሁኔታ ነው ያለው። እንዳውም መስኮንሚ ሊያዳምጡ ይችላሉ በማለት እነዚህ ኃይሎችን ያገለለ ድርድርና ውይይት ከቶም ቢሆን ሰላም ሊፈጥር አይችልም ብለዋል። ዶክተር ላኒን ችግሩን ለመፍታት እና ዘላቂ ሰላም ለመፍጠር የአውሮፓ ህብረት ሚና ውስን መሆኑን በመግለጽ ከዚህ ይልቅ በሌሎች ተመሳሳይ ግጭቶች የመንግስታቱ ድርጅት የተጫወተው ሚና በመጥቀስ እንደነዚያ ያለ የመንግስታቱ ድርጅት ልዩ ቡድን አባል መንግስታትና ተፋላሚ ወገኖች የሚወከሉበት መድረክ የመጀመሪያውን ፊት ለፊት ውይይት ሊያስጀምር ይችላል በማለት አማራጭ ሊሆን ይችላል ያሉትን ሀሳብ ሰንዝረዋል። በአሁኑ ሰዓትም እንኳ ቢሆን በምስራቅ ዩክሬን ጦርነት እየተካሄደ በመሆኑ በአውሮፕላኑ አደጋ ያለቁትን ሰላማዊ ሰዎች ሬሳ ሙሉ በሙሉ መሰብሰብና የአደጋውንም ሁኔታ ለማጣራት እንዳልተቻለ እየተገለጸ ነው። የአውሮፓ ህብረት ከደጁ የተከሰተውን ይህን ቀውስ መፍታት ቀብርቶ ማብረድ እንኳ አለመቻሉ እያስተቸው ሲሆን ዶክተር ሪያ እንደሚሉትም የዩክሬን ቀውስ በእስካሁኑ የህብረቱ የውጭ ፖሊሲ ታሪክ ታይቶ የማይታወቅ ፈተና ነው። Ukrainian crisis is by far the biggest challenge that we have seen so far. ቀደም ብሎ እንደተጠቀሰው በተለይ የአውሮፕላኑ አደጋ አባል ሀገሮችን በሩሲያ ላይ አንድ አድርገዋል ቢባልም የዩክሬን መዘዝ ግን በራሳቸው የህብረቱ ሀገሮች መካከልም መሸካከርን ሳይፈጥር እንዳልቀረ እየተነገረ ነው። ፖላንድና ሌሎች የምስራቅ አውሮፓ ሀገሮች ጀርመን፣ ፈረንሳይና ጣሊያን የመሳሰሉት ትልልቅ የህብረቱ አባሎች በሩሲያ ላይ ጥብቅ እርምጃ በመውሰድ ዋጋ መክፈል አይፈልጉም በማለት ትችት ማሰማት የጀመሩ ሲሆን አሜሪካም ህብረቱ በአጠቃላይ ከሩሲያ አንጻር የሚጠበቅበትን እያደረገ አይደለም ባይነች። በመሆኑም በሩሲያ ላይ የሚጣለው ማዕቀብ ሰፋም ጠበበ፣ ሌላ የአጸፋ እርምጃ እያስከተለ በሁለቱ መካከል ያለውን ግንኙነት ይበልጥ እያሻከረውና በአካባቢው ሰላም ላይም ስጋት እየፈጠረ ከመሄድ በስተቀር የዩክሬንን ችግር በአጭር ጊዜ ይፈተዋል ተብሎ እንደማይታሰብ ነው አንዳንድ የፖለቲካ ተንታኞች የሚናገሩት። እነዚሁ የፖለቲካ ተንታኞች ዩክሬናውያን ለችግሮቻቸው መፍትሄ ፍለጋ ወደ ሞስኮ፣ ብራስልስ ወይንም ዋሽንግተን ከሚያንጋጥጡ ይልቅ ራሳቸው ለአገራቸውና ለህዝባቸው ሲሉ በአርቆ አስተዋይነትና በኃላፊነት ስሜት ለውይይት በመቀመጥ ልዩነቶቻቸውን መፍታት ይኖርባቸዋል በማለት ይመክራሉ። አድማጫችን፣ በዚሁ ለዛሬ ያዘጋጀነውን የአውሮፓና ጀርመን ዝግጅት እናጠናቀቃለን። ገበያው ንጉሴ ነኝ ከብራስልስ